那多。 ወቅ እና የልጆች አስተዳደግ የፌስቡክ ገጽ ከተመሰረተ አንድ አመት ሞልቶታል። ይህ ገጽ በአንድ አመት ጊዜ ውስጥ ከ160 ሺህ የሚጠጉ አባላት ሲኖሩት በቀን ከአንድ መቶ በላይ ጽሁፎችን ያስተናግዳል። በዚህ ገጽ ላይ አባል የሆኑ ሴቶች ከተለያየ የሕይወት ተሞክሮ የመጡ ሲሆን በገጹ ላይ ስለ ልጆች ጤና፣ አመጋገብና አስተዳደግ ስለ ትዳር ባልትና፣ እርግዝናና ስለ ሴቶች ጤና የመሳሰሉ ጥያቄዎችና ውይይቶች ይስተናገዱበታል። የገጹ መስራች ቲና ተረፈ ነዋሪነቷን በዚህ በዩናይትድ ስቴትስ ያደረገች የሁለት ልጆች እናት ስትሆን ከጊዜ በኋላ በአባቶች በቀረበ ጥያቄ መሰረት መልካም ቤተሰብና የልጆች አስተዳደግ የሚል አባቶችም የሚታከሉበት ገጽ መስርታለች። ከቲና ተረፈ ጋር ቆይታ ያደረገችው ኤደን ገረመውናት ዘገባው የተሰናዳው ለሴቶችና ቤተሰብ መሰናዷችን ነው። ቆይታቸው ወይዘሮ ቲና የሁለቱን ገጾች አመሰራረት ከምታስረዳበት ይጀምራል። እነዚህ ሁለት የፌስቡክ ገጾች ሲጀመሩ መጀመሪያ ያው የተመሰረተው ከአንድ አመት በፊት የእናቶች ወቅት ስለልጆች አስተዳደግና አመጋገብ የሚለው የመጀመሪያው ገጽ ነው። የተመሰረተው ከአመት በፊት ነው። በአመት ውስጥ መቶ ሀምሳ ስምንት ሺ አባላትን ይዟል እስካሁን ድረስ። የእናቶች ወቅት ስለ ልጆች አስተዳደግ እና አመጋገብ፣ ከስሙም እንደምናየው ሙሉ ትኩረቱ እናቶችና ሕፃናት ላይ ነው ያለው። ብዙ ትኩረት አድርገን የምንሰራው እናቶችና ሕፃናት ላይ ነው። ግን ገጹ እየሰፋ ሲሄድ፣ አባላቶቻችን እየጨመሩ ሲሄዱ፣ አባቶች እኛም የቤተሰባችን ጉዳይ ይመለከተናል እኛም የዚህ ገጽ አባል መሆን አለብን በማለት ጥያቄዎች ማቅረብ ጀመሩ። ከአባቶች በተጨማሪ ያላገቡ እህቶቻችን፣ ወንድሞቻችን እንዲሁም በተለያየ ማህበረሰብ ክፍል ውስጥ ያሉ ሰዎች ይሄ ነገር እኛም ነው የሚመለከተናል፣ እኛም የወደፊት ቤተሰቦች ነን፣ ስለዚህ እኛም ቤቱ ላይ መግባት አለብን፣ የዚህ ገጽ አባል መሆን አለብን ወደ ማለት ሲሄዱ መልካም ቤተሰብ እና የልጆች አስተዳደግ የሚለውን ሁለተኛውን ገጻችንን ከፍተናል። መልካም ቤተሰብ የመልካም ማህበረሰብ መሰረት ነው። መልካም ማህበረሰብ ደግሞ መልካም ዜጋ ይሆናል። ስለዚህ ለዚህ ሁሉም ውጤቱ መልካም ቤተሰብ ነው ብለን እናምናለን። እንግዲህ አንቺ እናቶች በዚህ ዙሪያ በተለያዩ ሀሳቦች ዙሪያ መወያየት ያስፈልጋቸዋል። ያስባለሽ ነገር ምን ነበረ ይህንን ገጽ ስንከፍት? መልካም ቤተሰብና ልጆች አስተዳደግም ሆነ የእናቶች ወግን ስንከፍት ወደ ልባችን የመጣው ልካሁን እንዳልነው የተለያዩ የምናያቸው ማህበረሰብ ላይ ያሉ ክፍተቶች ናቸው። የምንጫወትበት ሰዓት ላይ ከጓደኞቻችን ወይንም ከቤተሰብ መሀል ወይንም ወደ ሆስፒታልን በምንሄድ ሰዓት ወይንም በስራ ቦታ ላይ የምናያቸው በጣም ብዙ እውቀትን የሚያስፈልጉ እኔ እዚህ ጋ ብሰራ እኔ እዚህ ጋር ያለኝን ክፍተት ብሞላ፣ እኔ እዚህ ጋር ምን አስተዋጽኦ አደርጋለሁ ለማህበረሰቤ? ይሄ ነው ከሚታየው የልጆች እናት ነኝና፣ ምን ያክል ልጆች ላይ ክፍተት ሊኖር እንደሚችል በተለይ አዲስ ሲሆኑ ዙሪያ ላይ ቤተሰብ ሳይኖር ሲቀር ምን ያክል መደናገር እንደሚፈጠር፣ ምን ያክል የአእምሮ ጫን እንደሚኖር፣ ምን ያክል ብዙ ነገሮች ሊያስቸግሩ እንደሚችሉ ይህንን ያው ከምናየውም ከራሳችንም የምንገምታቸው ነገሮች ነበሩና ይህንም ፔጅ በመክፈት ደግሞ አስተዋጽኦ ለማድረግ ነው። እንግዲህ እንዳልሹ ነው እናቶች ብዙ ጊዜ የራሳቸውን ጉዳይ የሚነጋገሩበት መንገድ የለም። በተለይ ደግሞ በእናንተ ገጽ ላይ እኔም ባየሁት መሰረት እጅግ ብዙ የተለያየ እውቀት ደረጃ ላይ ያላቸው እናቶች የተለያየ ሀሳቦችና ጥያቄዎችን ያነሳሉ። በዚህ ገጽ ላይ ካየሹ ነገር በመነሳት ሴቶችን በአብዛኛው የሚያሳስቧቸው ነገሮች ምንድን ናቸው? የቱ ጋ ነው ክፍተት ያያችሁት? የበለጠውን ያው ስንነሳ የገጻችን አባል የሆነ ማንኛውም ሰው ይህ ይነሳል፣ ይሃ ይነሳል የሚባል ነገር የለም። ሁሉንም ነገር በነጻነት ያለ ገደብ እንደፈለገ ሀሳብ ይፈሳል። ግን ያንን ለማቅረብ ያው ህግና ደንብ አለው ህጉን ተከትሎ እና ደንቡን ተከትሎ ይሄዳል። እርሱም ከሃይማኖት ከፖለቲካ ከዘረኝነት ሀሳብ ፍጹም ነፃ የሆነ ገጽ ነው። እነዚህን ጥያቄዎችና አስተያየቶችን ቢመጡም አንቀበልም። እኛ መልካም ቤተሰብ ነን፣ ልዩነታችን ውበታችን እና ድምቀታችን ነው። በአንድነት በፍጹም ቤተሰባዊነት እንጠያየቃለን፣ እንጠይቃለን፣ እንወያያለን ብለን ነው ሁሉንም ጥያቄ እንቀበላለን። ግን በዋነኝነት ካየናቸው ሶስት አይነት ጥያቄዎች ይመጣሉ። አንደኛው ምንድነው እናቶች የዕለት ተዕለት ኑሯቸውን የሚገጥሟቸውን ነገሮች ጤናቸውን ጨምሮ እንወያያለን። ይህ ማለት ስለ ስነ ተዋልዶ ስለ እርግዝና፣ ስለ ምጥ፣ ወሊድ፣ ጡት ማጥባት፣ ቤት በመሆናች የሚደርስባቸው አእምሮዊ ጫና፣ ከወሊድ በኋላ ያለ የመንፈስ ጭንቀት፣ ስለ በጀት፣ ኑሮ፣ ባልትና እና ሲንግል ቤተሰቦች ልጁን ብቻዋን የምታሳድግ ሲንግል እናት ይህ ይነሳል። በሁለተኛነት ደግሞ ስናየው ስለ ልጆች አስተዳደግ በጣም በብዛት ይነሳል። ስለ ልጆች አስተዳደግ ስንል ጡት ማጥባት፣ ፀሐይ ማሞቅ፣ ክትባት፣ ስለ ግግ፣ ስለ ጥርስ ማውጣት፣ ስለ ተጨማሪ ምግብ አጀማመርና አዘገጃጀት፣ አካላዊ እድገት፣ ንጽህና አጠቃቀም፣ ፖፖ ማስተማር፣ አፍ መፍታት እና የመሳሰሉት ነገሮች ይነሳሉ። በሶስተኛነት በዋነኝነት የሚነሱ ስለ ትዳር። በአሁኑ ሰዓት የፍቺ ቁጥሩ ከቀን ከቀን በጣም በመጨመር ላይ ነው ያለው። በዚህ ምክንያትም መልካም ቤተሰብ በየቀኑ ከሚጠየቁ ጥያቄዎች በተጨማሪ በሳምንት አንድ ቀን የትዳር ትምህርት እንሰጣለን። ሁሉም ቤተሰቦች ስሜታቸው ነው እንዲናገሩም እናበረታታለን። በዚህ ምክንያት ጥቃቅን የማይባሉ ችግሮችን ፈተናል። ጥቃቅን ደግሞ የሚባሉ የቤቱን የሚያፈርሱ ችግሮችንም አይተናል። ለምሳሌ በንግግር አለመግባባት የልጆች አስተዳደግ ላይ አንድ አይቅም አለመያዝ፣ አለመከባበር፣ አለመቻቻል፣ አለመረዳዳት፣ የትዳርን ትርጉም አለመረዳት የመሳሰሉ ብዙ ጥያቄዎች በጥያቄውና በገጹ ላይ የሚነሱ ናቸው። እሱ እንግዲህ ገጹን ባየሁበት ሰዓት የተለያዩ ሀሳቦች ይነሳሉ። ጤናማ የሚባሉ ደግሞ የሀሳብ ፍጭቶችና ግጭቶችንም አይቻለሁና። አንዳንዴም ደግሞ ይሄ ጉዳይ መነሳት የለበትም የሚባሉ ክርክሮችም ነበሩ። በብዛት መነሳት አለባቸው የለባቸውም የሚባሉ ክርክሮች ምን አይነት ናቸው እናንተ ከታዘባችሁት? በጣም ሰፊና ትልቅ ጥያቄ ነው። ብዙ ጊዜ በባህላችን አይወሩም የሚባሉ ብዙ ነገሮች አሉ። ከእድገታችን ስንጀምር ይህንን ተው፣ ይህንን ተይ አትንኪ፣ ይህ አይወራም፣ ይህንን አትበሉ እየተባለ በብዙ ነገሮች ላይ አድገናል። አሁን ይሄ እነዚያ አታውሩ የተባል የተባልናቸው ነገሮች ስናድግ ትልቅ ተጽዕኖ ያመጡብናል ለማውራት እነሱን ነገሮች። እኛ ግን በፔጃችን ላይ በገጻችን ላይ ይሄ እነዚህ አይወሩም የሚባሉት ነገሮች እንዲወሩ ነው የምንፈልገው። ምክንያቱም ሁሉም ጋር አይወሩም ከተባለ እነዚህ ነገሮች የት ይወራሉ? የዚህ ገጽ አንደኛው ዓላማ አይወሩም የተባሉትን ነገሮች እንዲወሩ አድርጎ ወደ መፍትሄ መሄድ ነው። ህብረተሰቡ አይወሩም የሚላቸው ዋናዎቹ ነገሮች በባልና ሚስት መካከል ያሉ ጾታዊ ግንኙነቶች ናቸው። ለምሳሌ አንድ እርጉዝ ሴት ግንኙነት ማድረግ አለባት ወይ የለባትም? አዎ ከተባለ እንዴትና መቼ? የወለደች ሴት እሳም መቼ ማድረግ ትችላለች? የሴት ልጅ ፍላጎት ለግንኙነት ፍላጎት አለመኖር ወይንም ዝግጁ አለመሆን፣ በወንዶች የሚደርስ አካላዊ አእምሯዊ ጥቃቶች በገጻችን ላይ በአሉታዊና በአዎንታዊ መንገድ ከፍተኛ ፍጭትና ግጭትን ያስነሳሉ። እነዚህ ርዕሶች አይነሱም ሲባሉ ማይነሱት ለማንም ነው። ለህክምና ባለሙያም፣ ለትዳር አጋርም፣ ለጓደኛም፣ ለዘመድም፣ ለማንም አይነሱም። የዛች ሴት የግል ሚስጠሯ ነው። እኛ በዚህ አባባል አንስማማም። መነሳት አለባቸው፣ መነገር አለባቸው ብለን ነው የምናምነው። እንደዚህ አይነት ወሬዎች በፌስቡክ ገጽም ላይ ከሌሎች ከምንቅርባችን ከሆነ ሰው ጋር ማውራት የለብንም የሚሉትን ሰዎች ደግሞ እንዲያወሩ ግልጽ እንዲሆኑ ከሚታመን ሰው ጋር ሀሳባቸውን እንዲያካፍሉ ለማበረታታትስ ምን ታደርጋላችሁ? በዚህ ነገር ላይ ብዙ ነገር እያደረግን ነው። ከምናደርጋቸው የተወሰኑ ነገሮች አንደኛው ምንድን ነው፣ ጥንኛ ራሳችን ወጥተን ለማህበረሰቡ ትምህርት እየሰጠን ትምህርቶችን በማስተማር ርዕሶችን በማንሳት በማወያየት ማህበረሰቡ ወደኛ እንዲመጣ። በተለይ ሴቶች ናቸው እንደዚህ ነገር ላይ ብዙም የማይሳተፉት ምክንያቱም ባህላችን አይባልም ስለሚል ማለት ነው። ስለዚህ እኛ ራሳችን በምና ማወያየት በምንጀምር ሰዓት እናቶች ይሄ ነገር የእኔ ችግር ነው ማለት ይጀምራሉ። አንደኛው ያንን እያደረገን ነው። ሁለተኛው ግን ልክ እኛ ያንን ማወያየት ስንጀምር፣ በውስጥ መስመር ሊያነጋግሩን ብዙ እናቶች ይመጣሉ። ስለዚህ በዛ ሰዓት ላይ አይዞሽ በርቺ ይሄ ችግር የአንቺ ብቻ አይደለም አንቺ እንድ ብቻሽን ስለያዝሽ ነው እንጂ አንቺ ብቻ ለን አንቺ ግን ብትወጪ ለሌላው መንገድ ትከብቻለሽ፣ እኛም አብረንሽ ነን። ምንም ነገር ቢመጣ እንከላከልልሻለን። ስለዚህ በርቺ እያልን ወደፊት እንድትወጣ እናደርጋለን። አንዳንድ ሴቶች በእርግጥ እንዲታወቁ የማይፈልጉ ሴቶች አሉ። አሁንም እንዳልነው ከባህል አንፃ፣ ምክንያቱም ይህንን ነገር እንኳን ጓደኛ ማህበረሰብ ቀርቶ የትዳር አጋር እንኳን ማያቅበት ነገር አለ። አብዛኛው የትዳር አጋሩ እንኳን አያውቅም። ስለዚህ ወደፊት መውጣት አትፈልግም። በዛ ሰዓት ላይ የምናደርገው ነገር ምንድን ነው? ስማቸው ሳይታይ ጥያቄያቸውን ማቅረብ እንዲችሉ መንገድ አመቻችተናል። ወይንም ደግሞ ጥያቄያቸውን በእኛ መሰረት ወደ ኒም ጋር ሲመጡ እኔ ጥያቄያቸውን ወስጄ ለግሩፑ ጥያቄውን አቅርባለሁ። መልሱን በዛ መሰረት ይከታተላሉ። ያንን ግን በማየታቸው ሌሎቹም እናቶች አሀ ለካ ነገር የኔ ብቻ ችግር አይደለም ስለዚህ ነገ እኔ ብጠይቅም መልስ አገኛለሁ በማለት ጥያቄዎችን እያቀረቡ ሌላው መልካም ቤተሰብና ልጆች አስተዳደግ ላይ ቅድም እንደተባባል ነው አባቶች እየገቡ ነው ማህበረሰብ እየገባ ነው እንደዚህ ነገሮችን እየወሰድን ለግሩፑ ጥያቄ ስናቀርብ ስናወያይ ቤተሰብ መረዳዳት ይጀምራል ባልና ሚስት እየተረዳዱ ይሄዳሉ ለማበረታታት ይህንን እያደረግን ነው እነዚህን አይነት ሐሳቦችን አንስቶ መወያየቱ ያለው ፋይዳ ቤተሰብን በመገንባት ሂደት ውስጥ በተለይ ደግሞ በሴቶች ሕይወት ላይ የሚያመጣው ለውጥ ምንድን ነው ትያለሽ? እነዚህን ነገሮች መነጋገር የሚሰጠው ፋይዳ እና ጠቀሜታ በጣም ትልቅ ነው እንጂ አንዳንዴ በቃላት እንዲህ ሶስት ፋይዳ የምትለው ሶስት ቃል እንደሆነችው ለሶስት ቃል ብቻ አይደለም የሚገለጸው እጅግ በጣም ትልቅ ፋይዳ ነው ያለው። ይህንን ባለመናገራቸው ሴቶች በውስጣቸው ላይ ከፍተኛ የስነ ልቦና ጫና ይደርሳል። ሲቀጥል ደግሞ ትዳርን እና ቤተሰብን ይበትናል። አብዛኞቹ ችግሮች ቀላል ነው መፍትያቸው፣ ግን ባለመነገራቸው ብቻ ጭንቅላታቸው ውስጥ ብቻ በመያዝ ሊፈታ የሚችል ችግርን ሳይፈታ ሁል ጊዜ ከእነሱ ጋር ይዘውት ይኖራሉ። ስለዚህ እንደዚህ አይነት ነገሮች መወያየት አለባቸው፣ መድረክ ላይ መምጣት አለበት። ይሄ ነገር በመነሳቱ ብቻ ብዙ እናቶች ከብዙ ጭንቀቶች ተቃሉላቸዋል ብሎ ብሎም አልፎ ተርፎ ብዙ ሐኪም ቤት መሄድ የሚገባቸው እናቶች ግን ሐኪም ለሐኪም መናገር ፈርተውና አፍረው ቤት የተቀመጡ እናቶችን ወደ ሐኪም ቤት እየሄዱ መታከም ጀምረዋል። ወደ ሐኪም ቤትም እየላከን ነው እና ትልቅ ፋይዳ ነው ያለው። አንቺ ነሽ የጀመርሽው። አሁን ምን ያህል ትሆናላችሁ ቡድናችሁ? እውነት ነው ውጤቱ ሲታይ ደስ ይላል ሲሰራ ግን በጣም ይከብዳል ሁሉ ጊዜ ለስራው ለዚህ ስራ ሞራል የሚሆነኝ የመጨረሻው ውጤት ሲሰራ ከልጆች ጋር ከውጭ ስራ ጋር በተለይ ከውጭ ሀገር ኑሮ ጋር ቀላል አይደለም እጅግ በጣም ከባድ ነው በአሁን ሰዓት አብረውኝ እያገዙኝ ያሉ ልጆች ወደ ስድስት ልጆች አሉ ከኔ ጋ የሚሰሩት ልጆች ቮለንተር ነው ሁላችንም እየሰራ ነው ያለ ነው የያዝ ነው ሰው በእርግጥ ብዙ ነው ግን ሁሉም ቮለንተር ነው እያደረገ ያለው። እንግዲህ ይሄ ገጽ ወደፊት ምን ይሆናል? አላማችሁ ምንድን ነው? ይሄ ገጽ ያው በፍጥነት እጅግ በጣም በፍጥነት እያደገ ያለ ገጽ ነው። ያው በአመት ውስጥ እንግዲህ መቶ ስልሳ ሁለት ሺ ሰው አለ። ይህ ማለት በቀጣዩ የተወሰኑ ወራት ላይ እጅግ በጣም ብዙ ሰው ይኖረዋል ማለት ነው። እናቶች ወግ ላይ በቀን መቶ ሀምሳ ፖስት እንቀበላለን። መልካም ቤተሰብም ላይ እንደዚሁ ብዙ ፖስቶች እንቀበላለን። ምክንያቱም ሁሉም የሚሰጠው ነገር ጥሩ ነገር ነው የእውነትን መልካም ቤተሰብን ለማቃናት ነው እየተሰራ ያለው ትዳሬ ተቃና፣ ትዳሬን በእውቀት እየመራውኝ ነው የሚሉት እጅግ በጣም ብዙ ቤተሰቦች ናቸው። ስለዚህ እነሱ ቤተሰቡን በመጋበዝ ጓደኞቻቸውን በመጋበዝ ወደ እኛ ጋር በመቀላቀል እጅግ በጣም እየሰፋ ነው የሚሄደው። ስለዚህ አሁን ሁለተኛው ቀጣዩ ፕላናችን በቅርብ ጊዜ ዩቲዩብ ይኖረናል። በዩቲዩብ እንጀምራለን። ሌላው ደግሞ ምናልባት ኢንተርኔት የሌለበት ክፍለ ሀገር ላይ ያሉ እንዲሁም የመብራት እጅግ ችግር ያለበት ቦታ አካባቢ አለ። የእኛ ገጽ ለሁሉም ማህበረሰብ ተደራሽ እንዲሆንም ፈልጋለን። ስለዚህ የሬዲዮ ፕሮግራም እንጀምራለን የሚል እቅድ አለን። እንደ እየምቅዳለን እና ወደፊት ለህዝቡ በአጠቃላይ ተደራሽ የሆነ ትልቅ ፕላን አለን። እስቲ ደግሞ እስካሁን ሴቶች ላይ ያተኩር ነበረ ስናወራ የነበረው ለሴቶች ህይወት መለወጥ ለሴቶች መሻሻል እና ማደግ የወንዶችም ተሳትፎና የወንዶችም ጥረት ያስፈልጋል ይባላል እና ወንዶች በገጹ ላይ ያላቸው ሚና እንዴት ትገልጭባለሽ? እውነት ነው ለሴቶች ህይወት መቃናት ወንዶች የወንዶች ሚና በጣም ከፍተኛ ነው። ይህንንም በማመናችን አንዱ የአድሚናችን አባል ወንድን ያደረግ ነው። ይህንን ሚና ተቀብለነዋል። ምክንያቱም ወንድና ሴት ሁለቱም በጋራ ልጆች የሚያፈሩት በጋራ ነው። መልካም ቤተሰብን የሚመሰረቱት በጋራ ነው። የተናጠል ነገር መሆን አይችልም። ለወንዱ መጠንከር ሴቷ ታስፈልጋለች፣ ለሴቷ መጠንከር ደግሞ ወንዱ ያስፈልጋል። አሁን እኛ ፔጅ ላይ ከተቀላቀሉ በኋላ በጣም አስተሳሰባቸው እንደተቀየረ የሚነግሩም እጅግ በጣም ብዙ ወንዶች አሉ። ከእነሱ አልፎ እናቶቻቸውን በጣም የሚያመሰግኑ በጣም ትልቅ አስተዋጽኦ ያላቸው ወንዶች አሉ። መሀላችን ላይ በጣም ነው የማመሰግነው። ጥያቄዎቼን ጨርሻለሁ። መጨመር የምትፈልጊው ሀሳብ ካለ፣ አመሰግናለሁ። ምንድን ነው በእኛ ማህበረሰብ ላይ ድህረ ወሊድ መደበት ወይም ፖስትፓርተም ዲፕሬሽን ዲስኦርደር የምትባለው ብዙ አትታወቅም። እናቶች ላይ ከወለዱ በኋላ በሆርሞን ለውጥ ምክንያት ሊያጋጥማቸው የሚችለው እንደ ድብርት አይነት የአእምሮና የመንፈስ ጭንቀት አይነት ነው። በባህላችን ላይ እቻራስ ራስ ልታብድ ነው፣ ልክፍት አግኝቷት ነው፣ መጋኛ አግኝቷት ነው የሚባሉ ነገሮች አሉ። ይህን ቤጅ ከከፈስኩኝ በኋላ እናቶች እንደማያውቁ ታውቅ ያለሁኝ ወደ ሆስፒታል ለክትትል በሚሄዱ ሰዓት ላይ እች ነገር እንደ መጨረሻ ሰዓት ላይ በትኩረት ቢደረግ አይደረግም እያልኩኝ ሳይሆን፣ ግን በትኩረት ደግሞ ብትደረግ ምናልባት ካውንስሊንግ ቢጀመር፣ እናቶች ስልጠና ቢሰጣቸው፣ ክትባት ማስከተብ በትክክል በሰዓቱ ማስከተብ እንዳለባቸው፣ ስለ ስነ ተዋልዶ አይነት ነገሮች በበራሪ ወረቀቶች ተዘጋጅተው ቢቀመጡና እናቶች እንደው ስልጠናውም እንኳን ምናልባት አስቸጋሪ ነገር እንኳን ቢያጋጥም ያችን በራሪ ወረቀት ለእናቶች መስጠት ቢቻል እላለሁ። ለነበረን ቆይታ በአሜሪካ ድምፅ አድማጮቹ ስም በጣም አመሰግናለሁ። እኔም በጣም አመሰግናለሁኝ።